በተለያዩ የኢትዮጵያ አካባቢዎች በተከሰተው ድርቅ ምክንያት የአገሪቱ የዚህ ዓመት አጠቃላይ ምርት መጠን እንደማይቀንስ የግብርና ሚኒስቴር አስታወቀ። በተሻሉ ቦታዎች በተሰራው ስራ ምክንያት የበለጠ እንጂ ያነሰ የምርት መጠን አንጠብቅም ያሉት ሚኒስትር ዴኤታ ወንዲራድ ማንደፍሮ የምግብ እጥረት ላጋጠማቸው ኢትዮጵያውያን አብዛኛው እርዳታ እየቀረበ ያለውም በራሱ መንግስት አቅም ነው ብለዋል። በአሁኑ ድርቅ የምግብ እርዳታ የሚፈለገው የህዝቡ ቁጥር በደርግና በንጉሱ ዘመነ መንግስት ከነበረው ይበልጣል በሚል ለተነሳው ጥያቄም ቁጥሩ በመቶኛ መሰላት እንዳለበት አሳስበዋል። ዘጋቢያችን እስክንድር ፍሬው ዛሬ ሚኒስትሩ የሰጡትን መግለጫ ተከታትሎ ዘግቧል፤ ቀጥሎ ይቀርባል። በግብርና ሚኒስቴር የተካሄደው ጋዜጣዊ ጉባኤ ሰሞኑን ይፋ የተደረገውን የግብርና ትራንስፎርሜሽን እቅድ የአራት ዓመታት ሪፖርት መነሻ ያደረገ ነው። አንድ መቶ አስር ገጾች አሉት። ይሄው ሪፖርት በኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲና በግብርና ሚኒስቴር ትብብር እየተዘጋጀ መሆኑም ተመልክቷል። ባለፉት አራት የእድገትና የትራንስፎርሜሽን እቅድ ዓመታት የአነስተኛ ማሳ አርሶ አደሮችን ምርታማነት ለማሻሻል በአጠቃላይም በግብርናው ዘርፍ ለውጥ ለማምጣት የተሰሩ ስራዎች በሪፖርቱ ተካተዋል። ጋዜጣዊ መግለጫውን ከሰጡት አንዱ የግብርና ሚኒስትር ዴታ ወንዲራድ ማንደፍሮ ተገኙ ያሏቸውን ለውጦች አብራርተዋል። በኤልኒኖ ምክንያት የተፈጠረውን ድርቅ በተለያየ መንገድ ለመቋቋም የተቻለውም በእነዚህ ለውጦች ምክንያት መሆኑን ጠቅሰዋል። እርሳቸው እንዳሉት የውሃ ማሰባሰብ ስራ ሰርተው የችግር መቋቋሚያ አቅም ያዳብሩ ዘንድ ለሁሉም ክልሎች 700 ሚሊዮን ብር ከድርቁ በፊት ተሰጥቷል። የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ወገኖች በራስ አቅም ድጋፍ ማድረግ መቻሉንም አስረድተዋል። ያው ዓለም የሚታወቀው ቀውስ ውስጥ ያለ በመሆኑ ከፍተኛ በዓለም ላይ በስደትም በተለያየ መንገድ ችግር ውስጥ ያሉ ህዝቦች ስላሉ በሚፈለገው ደረጃ ለኢትዮጵያ ትኩረት አግኝቶ እርዳታ የመጣበት ሁኔታ የለም። ጥቂት ጅምሮች አሉ። ነገር ግን ዋነኛው አሁን አቅም ሆኖ ያለው መንግስት ከካዝና ከመጠባበቂያ በጀት አውጥቶ እየሰጠ ያለው ድጋፍ ነው። ይሄ ደግሞ መሆኑ የኢኮኖሚ እድገታችን ነው። ይሄ መሆኑ አጠቃላይ የግብርና ውጤት ነው። በአንዳንድ አካባቢዎች ድርቅ የተከሰተ ቢሆንም የዘንድሮ አጠቃላይ አመታዊ የምርት መጠን አይቀንስም ሲሉም እንደ ስኬት አንስተዋል። ዞሮ ዞሮ አሁን እየወሰድን ያለነው አሰስመንት ቁጥሩ አይደለም። መረጃ ቁጥር መረጃ የሚወጣው በማዕከላዊ ስታትስቲክስ ኤጀንሲ ነው። ምን ያህል ተመረተ፣ ምን ያህል ሊመረት ይችላል የሚለው ቁጥር ሄዶ ሄዶ ሪፈር የሚደረግ በመሆኑ ከማዕከላዊ ስታትስቲክስ ኤጀንሲ የሚወጣው ቁጥር ነው የሚሆነው። አጠቃላይ ግን በጋራ ባደረግነው ግምገማ አሁን ባለንበት ወቅት የሰብል ምርት ካለፈው አመት ያነሰ እንደማይሆን የተወሰነ ጭማሪ እንደሚኖረው አጠቃላይ ሪፖርቱና አሰስመንቱን የሚያሳይ ይሄ የሚያሳይ ምንድን ነው? አሁን ቅድም ጥያቄም እንደተነሳው ቢዘገይም፣ ዝናቡ ሁሉም የሀገሪቱ ቦታ ቢዘገይም፣ የዝናቡ መጠን ቢቀንስም ያለውን ውሃ በአግባቡ ተጠቅሞ ማልማት የቻለ ነው አብዛኛው ዋነኛ የሰብል አብቃይ ቦታዎች በሁሉም ክልሎች ላይ የሆኑ ቦታዎች ጥሩ መሆኑን ነው ያየ ነው። ስለዚህ የተረጂው ቁጥር ከፍ ያለው የምግብ ዋስትና በሴፍቲኔት የሚደገፈው ፕሮግ ህዝብ የፕሮግራሙ መጀመሪያ ጥር ላይ በመሆኑ ከመድረሱ በፊት ድጋፍ ያስፈለገ በመሆኑ በኋላ ላይ በከፍተኛ ቁጥር ይቀንሳል። ከዛ በኋላ ከታሳስ በኋላ የሚቀንስ ነው። ፕሮግራም የሚታቀፉት በፕሮግራም ውስጥ የሚያዙ በመሆኑ ከዛ በፊት ግን ያለው ያንም ጨምሮ በመሆኑ ከፍተኛ ቁጥር ያለው የመደበኛ ምግብ ዋስትና የሚደገፍና በምግብ ዋስትና ፕሮግራም የታቀፉት ሙሉ የሚያካትት መሆኑ ቁጥሩ የተወሰነ ከፍ ብሏል። ሆኖም እስካሁን የምግብ ዋስትናን ማረጋገጥ የተቻለበት ደረጃ ላይ አለመደረሱን ሚኒስትር ዴታው አስታውሰዋል። በመጀመሪያ እድገትና ትራንስፎርሜሽን እቅድ ዘመን እንደ ሀገር ካሳካናቸው ትልቁ ውጤት ብለን የምንወስደው በሀገር ውስጥ የሚመረተው ምግብ የሚመረተው የእህል እና የአጠቃላይ ምርት ለሀገር ውስጥ በቂ የሚሆን ደረጃ ደርሰናል ነው የተባለው፣ እንጂ ምግብ ዋስትናችንን አረጋግጠናል አላለም። በምግብ ሰብል ራስን መቻል ነው። ግልጽ ለማድረግ በምግብ ሰብል ራስን መቻል ሲባል በሀገር ውስጥ ያለው ምርት የሀገር ውስጡን የሚሸፍን ደረጃ ላይ ደርሰናል። ይሄ ማለት ግን በአካባቢ በቤተሰብ ደረጃ ሁሉም ቤተሰብ ምግብ ዋስትናውን አረጋግጧል ማለት አይደለም። ስለዚህ እንደ ሀገር ነው የደረስ ነው ምግብ ዋስትናንም ሳይሆን እንደ ሀገር ያረጋገጥ ነው የምግብ ራስን መቻል ነው ያረጋገጥ ነው። በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው የኢትዮጵያውያን ቁጥር 8 ሚሊዮን መሆኑን ባለስልጣናት በተለያየ ጊዜ ተናግረዋል። ሆኖም ቁጥሩ በሴፍቲኔት የተካተቱትን እንደሚጨምር በመጥቀስ መንግስት በግብርናው ዘርፍ አመጣሁት የሚለው ለውጥ ከዚህ ቁጥር ጋር የሚጋጭ መሆኑን የሚናገሩ ተቺዎች አሉ። አሁን እርዳታ የሚፈልገው ህዝብ በንጉሱና በደርግ ዘመን በተከሰተው ድርቅ ከነበረው የበለጠ እንደሆነ የተጠየቁት ሚኒስትር ዴታው ግን ቁጥሩ መታየት ያለበት በመቶኛ እንደሆነ ነው ያስረዱት። ከክፉ ቀን ጋር የተወዳደረው ግን አሁን የኢትዮጵያ ህዝብ ዘጠና ወደ መቶ ሚሊዮን እየጠጋ ባል ያለ ህዝብ ነው። አሁን ቁጥሩን እንኳን ወሰን ብና ከአስር በመቶ በታች ነው። ይሄ ማለት ምን ማለት ነው? አብዛኛውን አጠቃላይ ህዝብ በወሳኝነት በልማት ውስጥ ተሳትፎ ህይወቱን ኑሮ ያለመመሳቀል እየደገፈ እየመራ ያለ መሆኑ ነው። ይህን ደግሞ አጠቃላይ እድገቱ አጠቃላይ አቅም የተፈጠረበት መሆኑን በሚዛኑ ብንወስደው ጥሩ ነው። ነገር ግን ይሄ የተፈጠረው ጫና ዓለምን እያናወጠ መሆኑን የምናየው ነው። በአንድ በኩል ጎርፍላ አሁንም በእኛም ሀገር ጎርፍ ይጠበቃል፣ ያው ሜትሮሎጂ ባስቀመጠበት መንገድ፣ በሌላ መንገድ ደግሞ ያው በሚያስፈልግበት ቦታ እጅግ የተዛባ መሆኑን እንድንወስድ ነው። አሁን ባለው ሁኔታ ኢትዮጵያ የምግብ ሰብሎችን ከውጭ እንደምታስገባ የገለጹት አቶ ወንዲራድ በጥቂት ዓመታት ውስጥ ይህ ሊቀየር እንደሚችል አብራርተዋል። እርሳቸው እንደጠቆሙት በተለይ በስንዴ ምርት ራስን ለመቻል ስራዎች ይሰራሉ። በግብርና ትራንስፎርሜሽን እቅዱ የተከናወኑ ተግባራት የተገኙ ውጤቶች የትኞቹ ናቸው? ከኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ዋና ስራ አስፈጻሚ አቶ ካሊድ ቦምባ ጋር ያደረግኩትን ቃለ ምልልስ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ